ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። እግዚአብሔር አምላካችን የተባረከ ይሁን። ሁላችሁንም እንኳን ደህና መጣችሁ እላለሁ ወደዚህ የመጨረሻው ክፍል ማለት ክፍል ስምንትና እንዲሁም አጠቃለያ የመጽሐፍ ምርቃ የምናደርግበት ፕሮግራም በተለያየም አጋጣሚ የምትከታተሉትን ሁሉ እንኳን ደህና መጣችሁላለው። ለዚህ ያደረሰን አምላክ የተመሰገነ ይሁን። የሆነ ሁሉ ከእርሱ በእርሱ፣ እናም ለእርሱ ምን ሆነ ሆነ ይላል መጽሐፍ ቅዱስ እና እሺ፣ አምላካችንን እናመሰግናለን ወደዚህ ክፍለ ጊዜ ስላደረሰን አዳዲስ ሰዎችም አያለው በዚህ እንኳን ደህና መጣችሁ ማለት ፈልጋለሁ። ጥሪውን አክብራችሁ ምናልባት የመጡ ያሉ ሰዎችም ሊኖሩ ይችላሉ እና ዛሬ ክፍል ስምንትን እንመለከትና ቀጥታ ወንድማችን ገለቶ ወደሚመራን አገልግሎት እንሄዳለን ማለት ነው እንግዲህ ሰዓታችንን ለመጠቀም ጸሎት እናደርግና ክፍል ስምንትን ወደ መመልከት እንሄዳለን። ሁላችንም በያለንበት ራሶቻችንን ዝቅ እናድርግ። ለእግዚአብሔር ክብር ራሶቻችንን ሲቀርገን ጨፍነን እንጸለያለን። አምላካችን እግዚአብሔር እናመሰግናለን። በሳምንቱ ቆይታ ሁሉ እነዚህን ስምንት ተከታታይ ክፍሎች እንድናይ ስለረዳህን አሁንም ደግሞ በዚህ የመጨረሻው ክፍለ ጊዜ ጌታ ሆይ ሃሳብን እንድትገልጥልን እንጠይቀሃለን። አንተ ቸር ነህ፣ አንተ ማህሪ ነህ። ለሰው ሁሉ እድልን ትሰጣለህ፣ በቂ ጊዜን ትሰጣለህ። ሰው አገናዝቦ አመሳክሮ ቃልህን አይቶ ወደ ትክክለኛው ውሳኔ እንዲመጣ እግዚአብሔር አባት አንተ አትቸኩልም ተብሎ ተጽፏል። ፍርድንም ፈጥነህ አትበይንም። እኛም ያንተን ባህሪ ተካፋዮች እንድንሆን አንተርዳን። ይሄ እጅግ ብዙ ንፋሳት እየመጡበት ያለ ዘመን ነው። መጠበቂያው የእግዚአብሔር ቃል ነው። እዛ ላይ ህይወታችንን ስር ሰደን በዓለቱ ላይ ቤታችንን መስራት እንድንችል አንተርዳን። ሰው ሊያጸናን፣ ሰው ሊያመላክተን፣ ሰው ሊያቆመን አይችልም በእውነት በግላችን የምንቆምበት ሰዓት ነውና በጸሎት ቃልን በማጥናት ቃልህን ጌታ ሆይ በልባችን ውስጥ በመሸምደድ ይህ አንደበታችን የመጀመሪያው ንግግር ቃል እስኪሆን ድረስ በቃልህ እንድትሞላን እንጸለያለን ጌታ ሆይ ይህንን ጊዜ ባርክ እኔን ተቆጣጠረኝ መንፈስ ቅዱስ መላው ማንነቴን ይያዝ። ከዚህ ስጋ አፈር ምንም የሚወጣ ነገር እንዳይሆን እጸልያለሁ። ላንተም ክብር አይሆንም፣ ሕዝብህንም አይጠቅምም፣ ነፍሳትንም አያድንም። ጌታ ሆይ ለሚመለከቱት ሁሉ ግን ለቤትም መታነጽ ለነፍሳትም መዳን የሚሆነው ያንተ ቃል ከዙፋን ላይ ካለው ሲወጣ ነው። ስለዚህ ቃልን ሳትከለከላክ ስለ ሰማን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ክፍል ስምንት የመለኮት አስተምሮ በታሪክ ውስጥ ይላል። የመለኮት አስተምሮ በታሪክ ውስጥ እንግዲህ በእነዚህ ሰባት ባለፉት ክፍለ ጊዜያት፣ በተለይ ሰባተኛው ትዝ ካላችሁ ራእይ መጽሐፍ ላይ ነው ስናይ የነበረው እና በጣም በአጭሩ ሰባት ተከታታይ ክፍሎች ከብሉይ ኪዳን ጀምሮ እስከ ራእይ ስለ መለኮት በጣም በተወሰነ መልኩ ምን ያስተምራሉ? ራእይ መጽሐፍ ላይ ስንሄድ ደግሞ እጅግ በጣም ውበት በተላበሰበት ሁኔታ የአምላክን ማንነት በግልጽ ከራእይ ምዕራፍ አንድ ጀምሮ ያስተምረናል እና የትንቢቱን ቃል የሚሰሙ በውስጡ የተጻፈውን የሚጠብቁ የሚያነቡ፣ ምኖች ናቸው ብፁዓን ናቸው ይላል ራእይ መጽሐፍ እና ራእይ ላይ ያለውን ሀሳብ ለሚያነብ፣ ማንበብ ብቻ አይደለም፣ ለሚሰማ መስማትም ብቻ አይደለም፣ ምን ለሚል፣ ለሚጠብቅ ያ ማለት ለሚታዘዝ ማለት ነው። ቃሉ የበረከት እንደሆነ ያስተምራል እና በመለኮት አስተምሮ ዙሪያ ራእይ ከሌሎቹ ውብ በሆነ መልኩ የእግዚአብሔርን ማንነት እንደሚያሳይ አይተናል። በተለይ በተለይ በምዕራፍ 21፣ 22 የተመለከትነው ሀሳብ ምንድን ነው? አዲሲቱ ኢየሩሳሌም ለባሏ ምን እንዳለ እንደ ተሞሸረች ከሰማይ ስትወርድ ዳይ አለል እግዚአብሔር በሚፈጥረው ብራንድ ኒው አዲስ ሰማይና ምድር ውስጥ የመለኮት ማንነትም ተገልጧል። የአምላክና የበጉ ዙፋን ይላል። ትዝ ካላችሁ የእግዚአብሔርና የበጉ ዙፋን። ከዛ በኋላ ከእግዚአብሔርና ከበጉ ዙፋን የሚወጣ የህይወት ውሃ ወንዝ አሳየኝ ይላል። ያ የህይወት ውሃ ማን ነው? መንፈስ ቅዱስ። ምክንያቱም ክርስቶስ በወንጌል ላይ ምን አለ? በፋሲካ ቀን ሰው ሁሉ ሌላ ጉድጓድ ጥማቱን ለማርካት ሲሄድ፣ የተጠማ ወደ እኔ ይምጣ፣ የህይወት ምንጭ ውሃ ከኔ ምን ይላል? ይፈልቃል ብሎ ጮኸ ይላል። ከዛ በኋላ ዮሐንስ ሲናገር ይሄንን ስለማን ተናገረ? ስለ መንፈስ ቅዱስ ተናገረ። ክርስቶስ ስላልከበረ ግን መንፈስ ቅዱስ ምን አላለም አልወረደም ነበረ ይላል። ያ የህይወት ውሃ ወንዝ መንፈስ ቅዱስ እንደሆነ እናለን እና ታላቁን ተጋድሎ በድል ተወጥተው አብ ወልድ በዙፋን ላይ ያንን መብታቸውን ሲጋሩ፣ መንፈስ ቅዱስ ግን ዳር ሆኖ የሚመለከት ሳይሆን አሁንም ለዘላለም የሚፈልቅ የህይወት ምንጭ ሆኖ በዛ የሚኖሩ እግዚአብሔር ይርዳን፣ እኛን ማለት ነው። ሲያጠጡ ሲያረኩ እናያለን። እና ይሄ የመቤዠት እቅድን ከመጀመር አስቀድሞም ፍጥረትን ከዛ ድነትን ከዛ ደግሞ ድነትን ከማጠናቀቅ አኳያ የአብ የወልድ የመንፈስ ቅዱስን ሚና ተመልክተናል። እንግዲህ ታሪክን እስቲ ቀስ ብለን እንመልከትና የመጀመሪያው መቶ ክፍለ ዘመን ቤተ ክርስቲያን ካጋጠሟት በርካታ ተግዳሮች መካከል በብሉ ኪዳን የተገለጠውን ጠንካራ የአንድ አምላክ ሃይማኖት ወይም አይሁዶች ይሄ ሞኖቴይዝም የምንለውን ከተገለጠው እና ስጋ ከለበሰው ከክርስቶስ ጋር አስታርቆ ለዓለም መለኮት ማለት ይሄ ነው የሚለውን ለማስተማር ሲቸገሩናል። እና አሁን እንደምናየው የተለያዩ ቃላትን እያመጡ መለኮትን ለመግለጽ የተለያዩ የቤተ ክርስቲያን አባቶች የሚባሉ ይህንን ቃል ሲያነሱ ያንን ቃል ሲያነሱ ይኸኛውን ተርም ወስደው መልኮትን ይህን ይገልጠዋል ከዚህ ያለው ቴዎሎጂ ወይም የነገረ መልኮት አስተምሮ ይህ ነው ሲሉ እናያለን። እና ቤተ ክርስቲያን የገጠማት ችግር ያ ነው። በዛ ጊዜ ይህንንም ሴጣን ተጠቅሞ ደግሞ በርካታ የስህተት ትምህርቶችን አስገብቷል። እና አብን ወልድንና መንፈስ ቅዱስን ያቀፈ አንድ እግዚአብሔር አለ የሚለውን አስተምሮ ለመግለጽ የተለያዩ ቃላት የዋሉ ሲሆን እነዚህም የየራሳቸው የሆነ ምን አስከትለዋል? ምላሽ አስከትለዋል። አንዱ ተነስቶ እንደዚህ ሲል፣ አይ ይሄማ ማለት እንደዚህ ነው፣ ይሄና ይሄማ ስህተት ነው፣ ትክክል የሆነው ይሄ ነው። ያኛው ይመጣና ይሄኛውን ደግሞ ይቃወምና አይ ይሄ ነው ትክክል የሚል እስከ አሁን ድረስ ነው፣ ይገርማቸዋል በብዙ ሰዎች አእምሮ ያልተረጋጋ ያረጋ ጉዳይ ሆነዋል። እንግዲህ ከነዚህም መካከል በተለይ ከሁለተኛው መቶ ክፍለ ዘመን ጀምሮ መለኮትን ለመግለጽ ጥቅም ላይ ከዋሉ ቃላት መካከል ትሪኒቲ የሚለው ወይም በአማርኛው ሥላሴ ብለው ኢትዮጵያውያን የተረጎሙት በዋናነት ሊጠቀስ ይችላል። እንግዲህ ትሪኒቲ የሚለው አስተምሮ ምንድ ነው በማንነት በሀሳብ በዓላማና በባህሪ አንድ የሆነ ሶስት ዘላለማዊነትን የሚጋሩ መለኮታዊ አካላትን ያቀፈ እግዚአብሔር አለ አንድ እግዚአብሔር አለ የሚል ትምህርት ነው ዛሬ ግን ከዚህ ጋር ተያይዞ አንድ ጥያቄ እናነሳለን ይሄ አስተምሮ ትክክል ነው ወይ የስላሴን አስተምሮን በተመለከተ በቂ የሆነ መጽሐፍ ቅዱሳዊ ማስረጃ አለ ወይ አንዳንዶች የሚሉትን በጥያቄ መልኩ ውስጥ እናስቀምጥ። በእርግጥ ስላሴ ማለት እንደው በረቀቀ መልኩ በብሉ ኪዳን ለአንድ እውነተኛ እግዚአብሔር ሲሰጥ ከነበረ አምልኮ ወይም ሞኖቴይዝም ይልቅ ከአሕዛብ ብዙ አማልክትን የማምለክ የጣዖት አምልኮ ወይም ፖሊቴይዝም ውስጥ የተወለደ ነው? እንደዚህ ይሆን? አንዳንዶች እንደዚህ ብሎ ስለሚያምኑ የእነሱን ጥያቄ እናንሳው። እዚህ መድረክ ላይ ችግር የለውም ጥያቄ ማንሳት ከዛ ለጥያቄው ተገቢ ምላሽ ግን ከመጽሐፍ ቅዱስ ከምን ከመጽሐፍ ቅዱስ መስጠት ያስፈልጋል። ይሄ ለብዙ አማልክት የሚሰጥ አምልኮ የሚያስተምር ነው ወይ? ሌላ ጥያቄ የምናንሳ ወይስ ይህ ስለ ሶስት እግዚአብሔሮች ስለ አንድ እግዚአብሔር ሳይሆን ስለ ሶስት እግዚአብሔሮች የሚያስተምር አስተምሮ ይሁን ወይም አንዳንዶች እንደሚሉት ትራይቲዝም ነው እንደዚህ ሆኖ ሳለ ነገር ግን በቤተ ክርስቲያን መማክርትና ቀኖና አማካኝነት ተጠምቆ ለክርስቲያኖች የተዋወቀ የስህተት ትምህርት ይሆን? ወገኖቼ ዛሬ በርካቶች ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ ካለመገኘቱ የተነሳ የሥላሴ አስተምሮ የባዕድ አምልኮና በጨለማው ዘመን ክርስቲያኖችን ያሳድድ ወይም ያሳደደው የጳጳሳዊ ስርዓት መሰረት ስላለው ስህተት እና እንዲሁም የሰይጣን የመጨረሻው ትልቁ ማታሊያ ነው፣ አፓስተሲ ነው በማለት እየደመደሙ ከቀድሞ እምነት እየወጡ ይገኛል። ወገኖቼ ይህንን ርዕሰ ጉዳይ ከስር መሰረቱ ረጋ ብሎ መመልከት፣ ወደ መጽሐፍ ቅዱስ ብርሃን አቋማችንን ይዘን መምጣትና ማጤን፣ እንደ ማርያም ከእግሩ ስር ቁጭ ብሎ ማጤን ያስፈልጋል። እስቲ የቃሉን አመጣጥ እንመልከት። የመለኮትን አስተምሮ እንግዲህ መለኮት ሲባል ባለፈው በርካታ ተከታታይ ትምህርቶችን አይተናል። እንግሊዝኛው በተለይ በቆላሲያስ መልእክት ላይ ጳውሎስ ጋድ ሄድ የሚለው ነው። በተለይ ክርስቶስ የመለኮት ሙላት በእርሱ ዞሮ ይኖራል የሚለው ዘ ፉልነስ ኦፍ ጋድ ሄድ፣ የእግዚአብሔር ሙላት በእርሱ ይኖራል የሚለው ከዛ የተወሰደ ነው። መለኮት የሚለው ዲቪኒቲ ወይም ዲቲ የሚለውን ቃል ነው እና ዲቲን ዲቪኒቲን ወይም መለኮትን ለመግለጽ ይሄ መሽ ነው ጥቅም ላይ የዋለው። እንግዲህ በኋላ እንደምናየው ቃሉ ለመለኮት ከመዋሉ በፊት ነበረ የላቲን ቃል ነው። እናየዋለን። ይህንን ቃል ለመለኮት ወስዶ የተጠቀመው የመጀመሪያው ሰው ቲዮፍለስ ይባላል። እንግዲህ በአንጾኪያ ቢሾፕ የነበረ ሰው ነው። ይሄ ለመጀመሪያ ጊዜ ሥላሴ የሚለውን ቃል የመለኮት አስተምህሮን ለመግለጽ ተጠቀመ ተብሎ የሚታመን ሰው ነው። ይሄ እንግዲህ እስከ 180 ዓመተ ምህረት ድረስ ያ ማለት የሁለተኛው መቶ ክፍለ ዘመን መገባደጃ አካባቢ በሶሪያ በምትገኘው የአንጾቂያ ቤተ ክርስቲያን ኤጲስቆጶስ የነበረ ሰው ነው። እንግዲህ በአሁኗ ኢራቅ በዩፍራጠስ ወንዝ አካባቢ የተወለደው ቲዮፍሎስ ይህንን ሀሳብ ሲያመጣ የራሱ ምክንያት አለው። ታሪካዊ ዳራውን እንመልከት። ቴዎፍሎስ ወደ አንድ አምላክ አምልኮ እየተሳበ የመጣውን አንድን ሰው ይመለከታል። በተለይ አውቶ ላይከስ አውቶ ላይከስ የሚባልን ሰው ይገናኛል። አውቶ ላይከስ ወደዚህ ወደ አንድ አምላክ አምልኮ እየተሳበ የነበረ ነውና ቴዎፍሎስ ምን ይለዋል ይሄ አውቶላይከስ እውነቱን እንዲያገኝ ምክንያቱም አውቶላይከስ አሁንም የጣዖት አምላኪ እንደሆነ ስለሚመለከት የኢየሱስ ክርስቶስን እውነት በሙላት ለመቀበል ስላልተዘጋጀ ለሱ ጽሑፍ ማዘጋጀት አለብኝ ብሎ ነው የተነሳው። መጀመሪያ ቲዮፍሎስ ለአውቶላይከስ እንግዲህ ቲዮፍሎስ ለመጀመሪያ ጊዜ ትሪኒቲን ወይም ሥላሴ የሚለውን ቃል ሲጠቀም ዛሬ ወይም ከሱ በኋላ የመጡ ክርስቲያኖች እንደነበሩት አይነት ግንዛቤ አልነበረው። በተለይ ለአውቶላይከስ በጻፈው ሁለተኛ መጽሐፉ ምዕራፍ 15 ላይ እንግዲህ ለመጀመሪያ ጊዜ በሁለተኛው መቶ ክፍለ ዘመን መገባደጃ አካባቢ ትሪኒቲ ወይም ስላሴ የሚለውን ከዚህ ከላቲን ትሪኒታስ ከሚለው ቃል የመጣውን ተጠቀመ ማለት ነው። ከዛ በኋላ ይህ አስተምሮ እያደረ እየዋለ ሌሎች እየመጡ እያዳበሩት ትሪኒታሪያኒዝም ወይም የትሪኒቲን አስተምሮ የሚከተሉ ያንን አይነት አመለካከት ያላቸው ቡድኖች እንዲመሰረቱ ምክንያት ሆነ። ቃሉን እንመልከተው እንግዲህ ስላሴ ወይም ትሪኒቲ የሚለው ቃል ስርወ መሰረቱ ስርወ ቃሉ ትሪኒታስ ከሚለው ወይም ሶስት ጥቅል ትሪፎልድ ከሚለው ቃል የመጣ ነው። ትሪኒቲ የእንግሊዝኛው አባባል ነው። ላቲኖ ትሪኒታስ ነው እና በዚህ በአንጾቂያ ቤተ ክርስቲያን የነበረው በመቶ ሰማንያ እንደ አውሮፓውያን አቆጣጠር ዓመተ ምሕረት ላይ ይህ ቃል አገልግሎት ላይ እንደዋለ የመለኮትን አስተምሮ ለመግለጽ ጥቅም ላይ እንደዋለ እና አለ እንግዲህ ቴዎፍሎስ ጋር እንመለስ። እንግዲህ ቴዎፍሎስ መለኮትን እንደተረዳው አንድ እግዚአብሔር አብ ብቻ ነው ያለው፣ ግን ሁለት የእግዚአብሔር ወኪሎች አሉ አለ። አንደኛውን ሎጎስ አለ፣ ሁለተኛውን ደግሞ ሶፊያ አለ። እንግዲህ በቴዎፍሎስ አእምሮ ትሪኒቲ የሚለው ቃል በዋናነት ትሪኒቲ ኦፍ ጋድ ወይም ጋድ ዘፋዘር ያ አብ ነው እግዚአብሔር ሎጎስ አለ ከዛ በኋላ ሶፊያ ደግሞ በዋናነት ጥበብ የሆነው አለ አለ ነገር ግን ሎጎስ ማለት የእግዚአብሔር ልጅና ራሱም እግዚአብሔር እንደሆነ ሶፊያ ደግሞ የእግዚአብሔር ጥበብ እንደሆነ ይናገር እንጂ ይህ የእግዚአብሔር ልጅ ሎጎስ የሆነው ክርስቶስ ነው ብሎ ቴዎፍሎስ ግን አልተቀበለም። ይውላችሁ ይሄ በደንብ እንደ መጽሐፍ ቅዱስ በዚህ ሰሞን እንደተመለከት ነው። ያልዳበረ የቴዎፍሎስ የመጀመሪያ አመለካከት ነበረ። ቴዎፍሎስ በኋላ ላይ ምን አለ? ሎጎስ እግዚአብሔር ነው፣ ነገር ግን ሌሰር ወይም ከእግዚአብሔር ያነሰ ነው ብሎ አስቀመጠ። ዛሬ ልክ እንደ ቴዎፍሎስ ሰዎች ክርስቶስ መለኮት ነው፣ ግን ከመለኮት ያነሰ ነው፣ እግዚአብሔር ነው፣ ግን ከእግዚአብሔር ያነሰ ነው የሚል አመለካከት ይወስዳሉ። እንግዲህ ከሁለት ሺህ ዓመታት በኋላ ማለት ነው። ምንድን ነው የተማርነው? በዚህ ሳምንት እንከልሰው ጥቂት ክርስቶስ እንዲህ አለ፣ በማቴዎስ 2231 የተባለውን አላነበባችሁ? ምን ይላል? በርካታ ጥቅሶችን አይተናል። ወደኋላ አልመለስም። ፍጹም ክርስቶስ አምላክ እንደሆነ በብሉይ ኪዳን በተለይ ኢሳያስ 96 ኃያል አምላክ የዘላለም አባት አለን። እንደ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ኤቨርላስቲንግ ፋዘር ተብሎ ይጠራል። የሚለውን እውነተኛ አምላክም ክርስቶስ እንደሆነ ከአዲስ ኪዳንም ከነ ሐዋርያት መልእክትም ተመልክተናል። ቃሉ እንዴት ነው የምናነበው? ዛሬ ወገኖች፣ አሁንም ሰውን፣ ታሪክን የምናነሳው ነገሩ አመጣጡ እንዴት እንደሆነ በደንብ እንድንገነዘብ ነው። ሉቃስ 10 26 አሁንም ክርስቶስ ወደ ቃሉ እንድንመለስ እንዲህ ይለናል። እርሱም በህግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። የተጻፈው ምንድን ነው ወገኖች? እንጠይቅ እስቲ ራሳችን እንዴትስ እናነባለን? በእርግጥ መጽሐፍ ቅዱስ በመለኮት ዘንድ ደረጃ እንዳለ ያስተምራል ወይ? አንዱን ከፍ ያለ መለኮት ሌላውን ደግሞ ዝቅ ያለ መለኮት ይላል ወይ? አይልም፣ አስተምርም። በመለኮት ዘንድ ክፍፍል እንዳለ መደብ እንዳለ አስተምርም። አያችሁ፣ ክርስቶስ ሙሉ መለኮት ነው ካላልን፣ ከእግዚአብሔር ያነሰ ነው ካልን ተፈጥሯል ወደሚለው ይመጣል። ያለው ምርጫ ወይ ክርስቶስ መለኮት ነው ወይም አይደለም። ይሄ በጣም ግልጽ ነው። ለምን መሰላችሁ? ክርስቶስ መለኮት ካልሆነ ሁላችንም አልዳንም፣ ጠፍተናል። ወዴት እንደሚወስደናይን ምርጫችን፣ አቋማችን ለምን ቃሉ እንዲህ ይላል። ኢሳያስ 43 10 ላይ ሂዱ። ኢሳያስ 43 10 እግዚአብሔር ቃል እንዲህ ይላል። ታውቁና ታምኖብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩት ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም ካለ በኋላ እኔ እኔ እግዚአብሔር ነኝ ከእኔም ሌላ የሚያድን። ለማዳን ማን መሆን አለበት? እሱ እግዚአብሔር መሆን አለበት። ክርስቲያን በሙሉ አማኝ በሙሉ ክርስቶስ አድኖኛል የምንል ከሆነ እግዚአብሔር ነው። እግዚአብሔር አይደለም ብለን ያልን ጊዜ መዳናችን ጥያቄ ውስጥ ነው። በየዋህነት አንዳንድ መጽሐፎችን በማንበብ አንዳንድ የምንወዳቸው ሰዎች መጥተው ስለኛ አንዳንድ ነገር ስለነገሩን አዳዲስ ትምህርት የሚመስል ነገር ስለሰማን አይ እሱ የሆነ ጊዜ መጀመሪያ አለው መነሻ አለው ያልን ሰዎች አለን። በግልም አውድተናል ከእናንተ ጋር ብዙ ወገኖች በርካታ አመለካከት አለ። እሱ ከአብ ዘንድ ወጥቻለሁ ስላለ ስፕሊት ያደረገ ዲቫይን ከአብ ወጥቶ የመጣ ጅማሬ ያለው ምንም ሳይፈጠር፣ እንደውም አንዳንዶቹ ኢንፊኒት የሆነው ጋድ አለ፣ ፋይናት የሆነው ክሬሽን አለ፣ በመሃል ላይ ያለው እሱ ነው ይላሉ። አይደለም እሱ በማ ላይ አልጀመረም። በተለይ ከአሪዮስ ጋር ያለውን ኤሪያኒዝም እንመለከታለን። እሱ ጅማሬ የለውም። አልፋና ኦሜጋ ነው። መጀመሪያና መጨረሻ የለውም። ስለዚህ ከመለኮት ያነሰ የመለኮትን ቁጣ ተቀብሎ ሊያድን የሚችል የለም። የኃጢአትን ቅጣት የእግዚአብሔርን ፍትህ ሊያረካ ሊያሟላ የሚችል ከእግዚአብሔር ያነሰ የለም። ወገኖቼ፣ የእግዚአብሔር ፍትህ ያ ማለት የተሰበረው የእግዚአብሔር ህግ ወደ ቦታው ይመለስ ዘንድ የእግዚአብሔር የራሱ ህይወት ያስፈልጋል። ምክንያቱም የእግዚአብሔር ቃል ምንድን ነው? ህይወት ነው። የማን ህይወት ነው? የእግዚአብሔር ህይወት ነው። እኔ የነገርኳችሁ ቃል ይላል ዮሐንስ 6 63 ህይወት ነው፣ መንፈስም ነው ይላል መጽሐፍ ቅዱስ ሲናገር ህይወትን የሚሰጥ መንፈስ ነው አይደል? ስጋ ምንም አይጠቅምም። ኢዮብ ሲናገር የእግዚአብሔር መንፈስ ምን አደረገ? ፈጠረኝ ይላል። ስለዚህ ከመለኮት ያነሰ ለኃጢአት ስርየትን ሊያደርግ አይችልም። በኋላ እናያለን ይሄንን በሰፊው። እንግዲህ ይሄ በኦሪገን አካባቢ የመጣ ነው። ከኦሪገን በኋላ ማን የሚባል ሰው ተነሳ? ሳብሊየስ የሚባል ተነሳ እና የሱም ትምህርት ሳብሊያኒዝም ኦር ሞዳሊዝም ይላል። ሌላኛው አመለካከት በዚህ ሰው የተዋወቀው ነው። ሳብሊየስ ትምህርቱን ያስተዋወቀበት ምክንያት አብ ወልድንና መንፈስ ቅዱስን በመነጣጠል ሶስት እግዚአብሔሮች እንዳለ የሚያስተምረውን አንድነትን የሚክደውን ትራይቲዝም ሶስት እግዚአብሔሮች አሉ የሚለውን ለመቃወም ነበረ። ሳብሌስ የተነሳው እሱ ተነሱ ያስተማረውን እንመልከት። ሳብሌስ ምን አለ? አይ እናንተ ተሳሳችኋል፣ ያለው አንድ እግዚአብሔር ብቻ ነው አለ። ስለዚህ የአንድ እግዚአብሔር ብቻ በመኖሩ በመጽሐፍ ቅዱስ ውስጥ በሶስት ማንነቶች ተራ በተራ ራሱን ገልጿል ብሎ ተከራከረ ሳብሌስ። ምን አለ? ከእሱም በኋላ የመጡት ይህንን አመለካከት በማዳበር እግዚአብሔር በፍጥረት እንደ አባት ተገለጠ አለ። ከዛ በኋላ በምድር በነበረው ሕይወቱ ወይም በድነት እንደ ልጅ ተገለጠ። ከዛ በኋላ በቤተ ክርስቲያን ዘመን ወይም በቅድስና ዘመን ይላል እንደ መንፈስ ቅዱስ ራሱን ገለጸ። ነገር ግን ሁሉም እነዚህ ሶስቱም ደረጃ ደረጃ አንድ ግላዊ ማንነት ያለው የእግዚአብሔር አካል መገለጫ ናቸው እንጂ ሶስት አካላት የሉም አለ። ስለዚህ የመለኮት የጥናት ዘርፍም ለእሱ ስም ሲሰጡት ሞዳሊዝም አሉት። ሞዳሊዝም ማለት በተለያየ ሁኔታ የተገለጠ እግዚአብሔር እንደማለት ታውቃላችሁ። ይህንን ትምህርት መሰረት አድርጎ ዛሬ በርካታ ዘመዶቼ፣ በርካታ ወገኖቼ በዚህ አስተምህሮ ስር ይኖራሉ። ነገር ግን በሰባቱ በተከታታይ ክፍል እንዳየ ነው እናንተ ወስዳችሁ ይህንን መጽሐፍ ማንበብ ትችላላችሁ። በዚህ መጽሐፍም እንደተቀመጠው አብ ወልድና መንፈስ ቅዱስ በአንድነት ለዘላለም ያሉና የነበሩ አካላት እንጂ በተለያየ ጊዜ የተገለጡ የአንድ የኢየሱስ ማንነቶች እንዳልሆኑ በቂ ማስረጃ ይገኛል። ሞዳሊዝም፣ ሴብላያኒዝምም ለማጽናት ማስረጃ የለንም ከመጽሐፍ ቅዱስ እንግዲህ ሶስተኛው መቶ ክፍለ ዘመን አሁንም ክርስቲያኖች ከአይሁድ የተወረሰውን የአንድ አምላክ አመለካከትን ከተገለጠው ስጋ ለብሶ በዚህ ምድር ላይ ከመጣው ከወልድ ከኢየሱስ ክርስቶስ ጋር ማለት ነው አስማምተው እግዚአብሔር እንደዚህ ነው ብሎ ለዓለም ለማስተዋወቅ የሚስማሙበትን ቃል ሳያገኙ ሶስተኛው ክፍለ ዘመን አለፍ። ከዛ ኦሪገን ተነሳ። ኦሪገን እንግዲ ወደ ሦስተኛው መቶ ክፍለ ዘመን አጋማሽ አካባቢ በግብፅ እንደተወለደ አሌክሳንደሪያ ቤተክርስቲያን አካባቢ እንደተወለደ ይታሰባል። እንግዲህ የሰው በጣም ታዋቂ ብዙ ጽሁፎቹ ተጽዕኖ የፈጠሩ እንደሆነ ዛሬም ታሪክ ፀሐፊዎች ይዘግባሉ። ቤተክርስቲያን ታሪክ የእሱ እሳቤ ምንድን ነው? እግዚአብሔር አብ፣ እግዚአብሔር ወልድ ከሰው ልጆች ጋር ያላቸውን ግንኙነት ለመግለጽ ብዙ ማብራሪያዎችን ሊሰጥ የመጽሐፍ ቅዱስ ማብራሪያዎችን ሊጽፍ ሞክሯል። በተለይ የግሪኩን የብሉይ ኪዳን የሰብቱጀንት የምንለውን መጽሐፍ በመጠቀም በዚህ ላይ ብዙ ኮሜንታሪ ወይም አስተያየቶችን እንደሚሰጥ ይታወቃል። ኦሪገን ምን አለ? ወልድን ስናውቀው ከአብ ጋር ነበረ አለ። ነገር ግን ከአብ መለኮትነት የተካፈለ ነው የሚል አስተምሮ አመጣ። በኋላ ግን እሱ መጀመሪያ ሌሎች እንደሚከሱት አውቆ ባይሆንም ኦሪገን ከሞተ በኋላ ብዙዎች መናፍቅ ብለውታል። ወልድ በምንም አይነት ሁኔታ ከአብ ያነሳ አይደለም የሚል ተቃውሞ አስነስቷል። ኦሪገንም መናፍቅ ተብሎ በቤተ ክርስቲያን እንዲወሰድ ምክንያት ሆኗል። እንግዲህ ኦሪገን ለአሪዮስ ፕሪከርሰር ወይም መነሻ ምክንያት ሆኗል ተብሎ የሚወሰድ ነው። አሪዮስ ደግሞ ልክ እንደ ኦሪገን የተሸፋፈነ ባይሆን በግልጽ በግልጽ ማለት ነው። በአራተኛው መቶ ክፍለ ዘመን ምን አለ? ወልድ ፍጡር ነው። እንግዲህ ይሄ በግብፅ አሌክሳንድሪያ ቤተክርስቲያን ሲያገለግል የነበረ አሪዮስ በግልጽ ይህንን ከማለቱ የተነሳ በርካታ ሃይማኖታዊ ግጭት፣ ክርክር እንዲነሳ ምክንያት ሆኗል። ይህንን ከፍተኛ ግጭት ለማርገብ ነው የኒቅያ ጉባኤ በሶስት መቶ ሀያ አምስት ዓመተ ምረት የተሰየመው። ወደ ሶስት መቶ የሚጠጉ ኤጲስቆጳሳትና ሌሎች ሰዎች ተገኝተው ነበር። ይህ የመጀመሪያው እንግዲህ በቤተክርስቲያን ታሪክ የተደረጉ ጉባኤ በዛሬቱ ቱርክ ውስጥ በምትገኘው ኒቅያ ላይ ተካሂዷል። በጉባኤ የተለያዩ አጀንዳዎች ቢነሱም ዋናው ግን በ318 ዓመተ ምረት ላይ አሪዮስ ወልድ ፍጡር ነው ከማለቱ የተነሳል ጉባኤው አሪዮስና ደጋፊዎችን በሙሉ በማውገዝ ከቤተ ክርስቲያን በማውጣት በማባረር የኒቅያ አንቀጸ ሃይማኖት የሚባለውን አስቀምጠዋል። ወደዛ አንሄድም፣ እናንተ በርካታ ጽሑፍ ላይ ልታገኙ ትችላላችሁ። እንግዲህ አሪዮሳውያን ወይም ኤሪያኒዝም የሚጠቀሙት ሶስት ጥቅሶችን ልናነሳ እንችላለን። የመጀመሪያ ሐዋርያ ሥራ ምዕራፍ 2 36 ነው። ከዛ ዕብራውያን ምራፍ 3 ሁለት ጋር ይሄዳል። ቀጥሎ በዋናነት ምሳሌ 8 ከ22 እስከ 36 ያለው ነው። ሐዋርያ ሥራ ሁለት 36 ነው። እንዲህ ይላል፣ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው፣ እግዚአብሔር ክርስቶስም ምን እናደረገው? ኢየሱስን ክርስቶስም አደረገው፣ ጌታም እንዳደረገው፣ የእስራኤል ወገን ሁሉ በእርግጥ ይወቅ ምሳሌ ስምንት አሁለት እንደሁም በትንቢት ክርስቶስ ምን ብሏል? እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ። ይህን እያንዳንዱን ቃል እንመለከታለን። ሌላ ዕብራውያን ሶስት ሁለት ላይ ዛጋ ጥቅሱን አታዩም፣ ግን ቃሉ እንደዚህ ነው የሚለው ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበር። ልክ ሙሴ በቤቱ ወይም በእስራኤል ህዝብ ላይ እንደተሾመ እርሱ ክርስቶስ ለሾመው ወይም ለአብ ምን ሆነ የታመነ ነበረ። በአብ ነው የተሾመው የሚለውን ይወስዱና አሮሲያውያን ወልድ አያችሁ በእግዚአብሔር የተቀባ በእግዚአብሔር አገልጋይ ወይም ቤዛ እንዲሆን አዳኝ እንዲሆን የተመረጠ ፍጡር ነው የሚለውን ይሄንን ዛሬ ድረስ በርካታ ወገኖቻችን ይህንን ይከተላል። ወገኖች፣ ለእኛም የእግዚአብሔር ቃል ምን ይለናል? እንዴት ነው መጽሐፍን የምታነቡት? እነዚህ ብቻ ናቸው ወይ ስለ ወልድ የሚናገሩት? የክርስቶስ ኢየሱስ መለኮታዊነትን በተመለከተ ተከታታይ ክፍል አለ፣ ሁለት ክፍል መጽሐፉንም ማንበብ ትችላላችሁ። ወደዚያ አልሄድም። 而且。よし